በዩናይትድ ስቴትስ ታዋቂ ሰዎች ላይ የተሰሙ የሚገኙ የወሲባዊ ጥቃት ውንጀላዎች አሁን ወደ ሚኒሶታ ክፍለ ሀገሩ ዲሞክራት ሴኔተር አል ፍራንክን አነጣጥረዋል። ከ11 ዓመታት በፊት በመካከለኛው ምስራቅ ለዩናይትድ ስቴትስ ጦር በተዘጋጁ የመዝናኛ ዝግጅቶች ላይ አንዲት የሬዲዮ ጋዜጠኛን ያለ ፍላጎቷ ከንፈሯ ላይ ስመዋታል ጎነታት ለዋታል ተብለው ተወንጅለዋል። ሁለቱ በእሳቸው ላይ በአልፍራንከን በተጻፉ የቀልድ ድርሰት ለማቅረብ ሲዘጋጁ ያለ ፍላጎቷ ጎንተሏን ነው ጋዜጠኛዋ የተናገረችው። የሪፑብሊካን ፓርቲው የአላባማ መወሰኛ እጩ ተወዳዳሪም እድሜያቸው ለአቅመ ሔዋን ያልደረሱ ልጃገረዶች ላይ የወሲብ ጥቃት አድርሰዋል በሚል ውንጀላ አቀርቦባቸዋል። ላቲሳ ሆክ የዘገበችውን ሄኖክ ሰማ ጊዜር ያቀርባል። አሜሪካውያን ሴቶች ለዘመናት በዝምታ ያለፏቸውን የጾታ ትንኮሳዎች ጉንተላዎችና አስገድዶ መድፈር ታሪኮች በይፋ እየተናገሩ ነው። በተለይ ከፍተኛ ባለሥልጣናትና ታዋቂ ሰዎች ፈጸሟቸው የተባሉት የሕዝብ መነጋገሪያ ሆነዋል። በትናንትና እለት የካሊፎርኒያ ግዛት ውስጥ የሬዲዮ አዘጋጅ የሆነችው ሊያን ትዊድን በአፍጋኒስታን የዛሬ አስራ አንድ ዓመት ተፈጠረ ያለችውን የጾታ ጥቃት ስታስረዳ Before you even know it, I mean, you kind of get close, and he just put his hand on the back of my head, and ትንሽ ተቀራርበን ነበር የቆም ነው። ከዚያ ሳልጠብቀው እጁን ማጅራቴ ላይ በፍጥነት አድርጎ ፊቱን ከፊት የለጠፈው ሁሉ ነገር በቅጽበት ነው የሆነው። ከዚያ ከንፈሩን ከከንፈር የገጠምና ምላሱን አፌ ውስጥ ጨመረው። የማስታውሰው ነገር ቢኖር አፉ እርጥበትና ምልግልግ ስሜት እንደነበረው ነው። ጉዟችንን ስንቀጥል ቅጽል ስም አወጣሁለት አሳ አፍ ብዬ ነበር ምጠራው ስዊድን አክላም ፍራንክን እንደዚህ አይነት ነገር ዳግመኛ እንዳይለመዳቸው ያኔውኑ ነግሬአለሁ፣ ትላለች። ከዚያ ወዲያ ወደ ሀገራቸው ሲመለሱ አውሮፕላን ላይ እያሉ እንቅልፍ ሸለብ አድርጓት ሳለ ፎቶ ተነስተናል፣ ትላለች። ፍራንክን ውንጀላዎቹን አላስተባበሉም። ይቅርታ በመጠየቅ ጀመሩና ፎቶ ለቀልድ የተነሳ ነው ብለዋል። የሬዲዮ ጋዜጠኛዋ ግን ቀልዶ ታያስቅም፣ ብላቸዋለች። እንደዚህ ያለ ነገር መቼ ነው አስቆ የሚያውቀው? አስቡት እስኪ እህታችሁን ወይንም እናታችሁን እንዲህ አድርጎ ቢሆን ትስቁ ነበር? ሌላ አሜሪካዊ ፖለቲከኛም በወሲብ ቅሌት ናላቸው ዞሯል። የሪፐብሊካኑ ፓርቲ የሴኔት እጩ ተወዳዳሪ የአላባማው ዳኛ ሮይ ሙር እድሜያቸው ለአቅመ ሔዋን ያልደረሱ ልጆች ላይ የወሲብ ጥቃት ፈጽመዋል በሚል ተወንጅለዋል። ሙር በበኩላቸው በወቅቱ የልጃገረዶቹ እናት እንዳጫውታቸው ፈቅደውልኛል እያሉ ነው። በዩናይትድ ስቴትስ ኮንግረስ አብላጫ ድምፅ ያለው ፓርቲ መሪ ሚች ማኮኔል እጩ ተወዳዳሪ ሙር ከምርጫው ራሳቸው እንዲያገሉ ጠይቀዋል። ሴናተር ፍራንክን ላይ ደግሞ የሥነ ምግባር ምርመራ እንዲደረግባቸው ጠይቀዋል። አልፍራንክን ፍራንክን በእሳቸው ላይ በሚደረገው የሥነ ምግባር ምርመራ ተባባሪ እንደሚሆኑ ተናግረዋል። ሮይ ሙር የሚከተለውን አስተያየት ሰጥተዋል። Many of you have recognized that this is an effort by Mitch McConnell and his cronies to steal this election from the people of Alabama, and they will not stand.. For it. የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሙርን የምረጡኝ ዘመቻ ሲደግፉ ነበር። ነገር ግን ቃል አቀባያቸው ሳራ ሀክቤ ሳንደርስ ፕሬዚዳንቱ አሁንም ይደግፏቸው እንደሆነ ተጠይቀው ቀጥተኛ መልስ አልሰጡም። ልብ በሉ ውንጀላዎቹ ፕሬዚዳንቱን በእጅጉ እረፍት ነስተዋል። የሚገባቸውን ትኩረት እንዲያገኙም ይፈልጋሉ። ሆኖም በምርጫው ዙሪያ የአላባማ ሕዝብ ቀጣዩ የሴኔት ተወካዩ ማን እንደሚሆን ድምፁን እንዲሰጥ ይፈልጋሉ። ባለፈው ወር የሆሊውድ ፊልም አዘጋጅ ሃርቪ ዋንስታይን በወሲብ ቅሌት ውንጀላ አበሳ ከገቡ በኋላ በዩናይትድ ስቴትስ የጉንተላና ጾታዊ ጥቃት ውንጀላዎች ባለስልጣናትና ታዋቂ ሰዎችን እያዋረዱ ነው።